የኢትዮጵያ መንግስት በሰብአዊ መብቶች ጥሰቶች ከሚወነጅለው የአውሮፓ ፓርላማ ውሳኔ ጀርባ ያለው የሶሻሊስቶችና ዲሞክራቶች ልኡካን ቡድን አዲስ አበባ ውስጥ ያደረገውን ጉብኝት አጠናቋል። በዚህ ውሳኔ መንፈስ ዲሞክራሲንና ሰብአዊ መብቶችን ለማስፈን እንዲሰሩ ለኢትዮጵያው ጠቅላይ ሚኒስትር አስረድቻለሁ ሲሉ የቡድኑ ፕሬዚደንት ጆዋኒ ፒኬላ ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የአውሮፓ ፓርላማ በኢትዮጵያ ባለው ወቅታዊ ሁኔታ በተለይም የኦሮሚያውን በተመለከተ ጠንካራ የውሳኔ ሀሳብ ያጸደቀው በቅርቡ ነው። የዚህ የውሳኔ ሀሳብ ዋነኛ ቀንቃኝ ደግሞ በአባላት ብዛት በፓርላማው ሁለተኛ የሆነው የሶሻሊስቶችና የዲሞክራቶች ቡድን መሆኑ ይታወቃል። የዚህ ቡድን ልዑካንም ናቸው ካለፈው ረቡዕ ጀምሮ በአዲስ አበባ ቆይታ ያደረጉት። ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ ከተቃዋሚና ከሲቪክ ማህበረሰብ መሪዎች፣ እንደዚሁም ከአፍሪካ ህብረት ባለስልጣናት ጋር መነጋገራቸውን የልዑካን ቡድኑ አባላት ማምሻውን በሰጡት ጋዜጣዊ መግለጫ አስታውቀዋል። ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ በዲሞክራሲና በሰብአዊ መብት ጉዳዮች ላይ ጭምር መነጋገራቸውንም ነው በአውሮፓ ህብረት ፓርላማ የሶሻሊስቶች ና ዲሞክራቶች ቡድን ፕሬዝዳንት ጃኒ ፒቴላ የተናገሩት አየቨንደርላይን that the, the, main task for, uh, for the Prime Minister is to reinforce the democracy, to ensure the freedom የእርሳቸው ማለትም የጠቅላይ ሚኒስትሩ ዋና ተግባር ዲሞክራሲን ማስፈን እንደሆነ አጠንክሬ ተናግሬ ያለው ነጻነትንና የሀሳብ ብዝሀነትን ማረጋገጥ ታላቅ አመራር የሚሰራው በዚህ አቅጣጫ ነው። ጠቅላይ ሚኒስትሩም በዚሁ መስመር እንዲሰሩ ጠይቄያቸዋለሁ። በአውሮፓ ፓርላማ ውሳኔ መንፈስ በጂያኒ ፒቴላ የሚመራው ቡድን በከፍተኛ ደረጃ የደገፈው በኋላም የአውሮፓ ፓርላማ ያጸደቀው ውሳኔ የኢትዮጵያን መንግስት በእጅጉ ይተቻል። በኦሮሚያ በተካሄደው የተቃውሞ እንቅስቃሴ ከመጠን ያለፈ ኃይል መጠቀሙን ይጠቅሳል። በዚህም ምክንያት የታሰሩት ሁሉ እንዲፈቱ፣ የተፈጸሙ ግድያዎችን በገለልተኛ ወገን እንዲጣሩ ይጠይቃል። የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች እንዲጋብዙና ጉዳዩን እንዲያጣሩም ያሳስባል። ከጠቅላይ ሚኒስትሩ ጋር በነበራቸው ውይይት እነዚህ ሀሳቦች ተነስተው እንደሆነ የተጠየቁት ፕሬዚዳንቱ ተከታዩን መልሰዋል። አዎ፣ የአውሮፓ ሕብረት ፓርላማ ያሳለፈውን ውሳኔ በተመለከተ ከጠቅላይ ሚኒስትሩ ጋር ተነጋግረናል። ይህኛውን የውሳኔውን ክፍል በተመለከተ በጉዳዩ አስፈላጊነት ላይ አጠንክረን ተነጋግረናል። ጠቅላይ ሚኒስትሩ የሰጡት ምላሽም አዎንታዊ እንደነበረ በግልጽ መናገር አለብኝ። ስለ ተቃውሞ ሰልፎቹ ተናግረዋል። ህዝቡ አደባባይ ሲወጣ ልንወቅ ሰው አይገባም ምክንያቱም ጥያቄዎቹን አቅርቧል መንግስት ምላሽ መስጠት አለበት ሲሉ ነው ያስረዱት የልዑካን ቡድኑ አባላት ከተቃዋሚ ፓርቲ መሪዎች ጋር ባደረጉት ውይይት በተለያዩ ጉዳዮች ላይ መነጋገራቸውንም አመልክተዋል። የአውሮፓ ፓርላማ የሚያወጣቸው የውሳኔ ሀሳቦች በተግባር አይውሉም የሚል ትችት በተቃዋሚዎች ወገን መኖሩንም አንስተዋል። በዚሁ የተቃዋሚዎች ቅሬታ ላይ ምላሽ የሰጡት የአውሮፓ ፓርላማ አባል ኖርበርት ኑርሰር በጥረታቸው እንደሚገፉ አብራርተዋል። ኦፖዚሽን ፓርቲ ከተቃዋሚ ፓርቲዎች ጋር በተገናኘበት ወቅት የአውሮፓ ፓርላማ ከመናገር ባለፈ የሚያደርገው ነገር እንደሌለ ነግረውናል። እውነታዊ ያ አይመስለኝም። በፓርላማው አማካኝነት አምስት መቶ ሚሊዮን ሰዎችንም እንወክላለን። እንደዚህ አይነት ውሳኔ ግልጽ የሆነ የውሳኔ ሐሳብ ስናጸድቅ በጣም አስፈላጊ በሆኑት የፖለቲካ ቡድኖች ተደግፎ ስናጸድቅ፣ የኢትዮጵያ ባለሥልጣናትም ምን አይነት ምላሽ እንደሰጡ ስናይ ያደረግነው ነገር የማይረባ አይመስለኝም። በሰብአዊ መብቶችና በልማት ኮሚቴዎቻችን አማካኝነት እየቀጠልንበት ነው። ስለዚህ ጉዳዩ ሁልጊዜም ጠረጴዛ ላይ ነው። የልዑካን ቡድኑ አባላት በኢትዮጵያ ቆይታቸው በስደት በሽብርተኝነትና በሌሎችም ርዕሶች ላይ ከሀገሪቱና ከአፍሪካ ሕብረት ባለስልጣናት ጋር ተነጋግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ